የስብሰባው መሪና የአውሮፓ ህብረት የውጭ ጉዳይ ኃላፊ ወይዘሮ ፌዴሪካ ሞጎሮኒ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ከአህጉሩ ጋር የሚያደርጉትን ትብብር አጠናክረው ለመቀጠል እንደወሰኑ በጋዜጣዊ መግለጫቸው አስታውቀዋል። በሁሉም ዘርፍ ከአፍሪካ ጋር ያለንን ግንኙነትና ትብብር ለማሳደግ ወስነናል በሚቀጥለው ዓመት ጀርመን የቡድን ሃያ፣ ጣሊያን ደግሞ የቡድን ሰባት አገሮች ሊቀመንበሮች በሚሆኑበት ዓመት የአፍሪካና የአውሮፓ ህብረት መሪዎች የጋራ ጉባኤም ይካሄዳል በማለት ዓመቱ የአፍሪካና አውሮፓ ግንኙነት የሚጠናከርበት ዓመት እንደሚሆን ያላቸውን እምነት ገልጸዋል። ሚኒስትሮቹ በኮንጎ ዴሞክራቲክ ሪፐብሊክና ደቡብ ሱዳን ላይ በጥልቀት ተወያይተው ውሳኔዎችን አስተላልፈዋል። ሚኒስትሮቹ የደቡብ ሱዳን ጉዳይ አሳሳቢና አስጨናቂ መሆኑን ባወጡት መግለጫ አስታውቀዋል። የመንግስታቱ ድርጅት ዋና ጸሐፊ ደቡብ ሱዳን ከገደል ጫፍ ላይ ያለች አገር ናት ማለታቸውን በመጥቀስ ያለው ሁኔታም ህዝቦች እርስ በርስ እንዲተላለቁ የሚያነሳሳ መሆኑን ከግንዛቤ ውስጥ በማስገባት የደቡብ ሱዳን የፖለቲካና ወታደራዊ መሪዎች አገራቸውን ከጥፋት ህዝባቸውን ከልቂት ለማዳን ይህ የመጨረሻ እድላቸው መሆኑን አሳስበዋል። ይህን በመረዳትም ሁሉም ኃይሎች ትጥቃቸውን በመፍታት የአመጽ መንገድን እንዲተዉ፣ የሽግግር መንግስቱም የዜጎቹን ደህንነት የመጠበቅ ኃላፊነቱ እንዲወጣ ሚኒስትሮቹ ጥሪ አቅርበዋል። መግለጫው አክሎም በደቡብ ሱዳን ላለው ክፍፍልና ቅራኔ ወታደራዊ እርምጃ መፍትሄ እንደማይሆን የህብረቱ እምነት መሆኑን አስታውሶ የሰላሙን ሂደት በሚያውኩና በማይተባበሩ የሱዳን ባለሥልጣኖችና ወታደራዊ መሪዎች ላይ የማዕቀብ እርምጃዎችን ለመውሰድ ህብረቱ ዝግጁ መሆኑን አስታውቋል። በአሁኑ የሚኒስትሮች ስብሰባ የኢትዮጵያ ጉዳይ ተነስቶ ከሆነ ለማወቅ ዶቼ ቬለ ላቀረበው ጥያቄ ከውጭ ጉዳይ ኃላፊዋ ጽሕፈት ቤት የህዝብ ግንኙነት ቢሮ በኢሜይል በተሰጠው መልስ ሚኒስትሮቹ በኢትዮጵያ ላይም የሐሳብ ልውውጥ ማድረጋቸው ተገልጿል። ገበያው ንጉሴ ለዶቼ ቬለ ራዲዮ ብራስልስ